ወደ ሳምንታዊው ሰለሞን ክፍሌ ወደሚያቀርበው ስፖርት ፕሮግራም እናልፋለን። በዩናይትድ ስቴትስ ቅርጫት ኳስ የክሊቭላንድ ካቫሌርስ ቲም የዘንድሮውን ብሔራዊ የዋንጫ ፍጻሜ አሸነፈ። ከ52 ዓመታት በኋላ ለመጀመሪያ ጊዜ ነው ዋንጫ ሲያነሳ። በአትሌቲክስ በኢብራሂም ጀላን የተመራው የአምስት ሺህ ሜትር ሩጫ ውድድር በአስደናቂ ውጤት ተጠናቀቀ። ከአንደኛ እስከ ስድስተኛ ተከታክሎ የገቡት በሙሉ የኢትዮጵያ አትሌቶች ናቸው። እንደምናምሽታችሁ ልኛል። የተከበራችሁ አድማጮች ከአዲስ አበባም ዜናዎች አሉን። አብራችሁን ቆዩ። ዘ ክሊቭላንድ ካቫሊየርስ ጎልደን ስቴት ዎሪየርስን በፍጻሜው 93 ለ89 አሸንፈው ከ52 ዓመታት ድርቅ በኋላ ለመጀመሪያ ዋንጫ ያገኙበትን የቅርጫት ኳስ ዜና ላስቀድም። ሊቭላንድ ከተማ ብዙ ጊዜ ነው ለፍጻሜ እየደረሰች ዋንጫ ሳታገኝ የቀረችው ለብዙ ዓመታት ቆይታለች። እናም የትላንቱ ድል ብዙ ቢያስፈነድቃት አይገርምም። ድሉ ለከተማዋ ብቻ ሳይሆን ለኮከብ ተጫዋቿ ሌብሮን ጄምስም ጭምር ነው። በአቅራቢያው አክረን ኦሃዮ ያደገው ሌብሮን ጄምስ ቲሙን የተቀላቀለው እንደ አውሮፓን ዘመን አቆጣጠር በሁለት ሶስት ዓመተ ምህረት ላይ ነበር። ወዲያው ጥሎ ወጣና ማያሚን ተቀላቀለ አሁን ወደ ክሊቭላንድ ከመመለሱ በፊት ሁለቴ ሻምፒዮናውን አሸንፏል። ከውድድሩ ፍጻሜ በኋላም ሲናገር ወደ ቤቴ ተመልሻለሁ፣ የመጣሁትም ለዚሁ ነው፣ የተጠማኑ ዋንጫ ለማግኘት ክሊቭላንድ፣ ይኸውልሽ፣ ይሄ ዋንጫ ለአንቺ ነው ሲል አበርክቷል። አክሎም በአሁኑ ሰዓት ያለው እፎይታ ሳይሆን የደስታ ስሜት ነው ለኛ እንደ ቲም እንደ ከተማዋ ነዋሪዎችና እንደ አንድ ማህበረሰብ ወቅቱ የደስታ ነው። ከተማችንን በጋራ ለማሳደግ ያደረግነው የጋራ ጥረት ቀጥሎ እዚህ ደረጃ ደርሷል እና ምኔ የዚህ ጥረት አካል በመሆኔ ደስተኛ ነኝ ብሏል። የክሊቭላንድ ካቫሌርስ ቲም ትላንት አንድ ሌላም ከዚህ ቀደም በሊጉ ታሪክ ያልተፈጸመ ድርጊት ታከናውኗል። በተከታታይ ግጥሚያ ሶስት ለአንድ ተቀድሞ ሰባተኛውንና የመጨረሻውን የዋንጫ ፍጻሜ በማሸነፍ ታሪክ ሰርቷል። ለአትሌቲክስ ዜና ወዳለፈው ሐሙስ ስቶክሆልም ስዊድን የዳያመንድ ሊግ ስምንተኛ ዙር ውድድር እናልፋለን። በወንዶቹ አምስት ሺህ በእጅጉ የተደነቁት የኢትዮጵያ አትሌቶች ከአንደኛ እስከ ስድስተኛ ያለውን ስፍራ ተከታትሎ በመግባት አሸንፈዋል። በ2011 10 ሺህ የዓለም ሻምፒዮኑ በኢብራሂም ጀላን የተመራው የኢትዮጵያ ቲም በመጪው የሪዮ ኦሎምፒክ ትልቅ ተስፋ እንዳለውም ጠቁሟል። ኢብራሂም ጀላን አንደኛ ሲሆን ጊዜው 13 ደቂቃ ከ03 ነጥብ 22 ሴኮንድ ተመዝግቧል። ዮሚፍ ቀጀልቻ፣ ሙክታር ኢድሪስ፣ ይግረም ደመላሽ፣ የኔው አላምረውና ሰለሞን በሪው ከሁለተኛ እስከ ስድስተኛ ያለውን ስፍራ ወስደዋል። ጌታነ ታምሬም ብዙ አልራቀም፣ ስምንተኛ ወጥቷል። ዘርሰና የታደሰ ከኤርትራ በአስረኛነት ነው የጨረሰው። ኢብራሂም ጀላን የተጎናጸፈው ድል ሳያንሰው ለብሪታንያው አትሌት ሞ ፋራ መልእክት ለማስተላለፍ እጅግ ፈጥኗል። ሪዮ ላይ ፋራን ለማሸነፍ ዝግጅት የጀመርነው ነው ቀደም ብለን ነው። በጥሩ ሁኔታም እየተካሄደ ነው። የተዘጋጀን ይመስለኛል። ለፋራ እርግጥ አክብሮቱ አለን፣ ግን እኛ እንደ አንድ ቲም ይሆናል የምንሮጠውና የማሸነፍ ዕድላችን ሰፊ ነው ብሏል። በእግር ኳስ ኮፓ አሜሪካ ሴንቴናሪዮ በዩናይትድ ስቴትስ አስተናጋጅነት ቀጥሏል። ቅዳሜ ዕለት አርጀንቲና ቬኔዙዌላን አራት ለአንድ፣ ቺሌ ሜክሲኮን እንደማይሆን አድርጎ ሰባት ለዜሮ አሳፍሯል። ሜክሲኮ በዋና ተቀናቃኟ ቺሌ በዚህን ያህል ግብ ስትገረፍ የመጀመሪያዋ ነው። አሰልጣኟ ስራቸውን እንዳያጡ ያሰጋቸዋል። ዛሬ ያርፋሉ። ሁሉም ሻንጣውን ቀርቅቦ ወደ የቤቱ የተመለሰው ካረፈ ቆይቷል። ለማንኛውም ነገ አስተናጋጅ ዩናይትድ ስቴትስ ከከባዱ የዲምድብ አንደኛ አርጀንቲና ጋር ይጋጠማል። ሜሲ ተሽሎት ገብቶ እያተራመሰ ነው፣ ወዮለት የዩናይትድ ስቴትስ ቲም። ባጭሩ ሁለቱን ለማነጻጸር ዩናይትድ ስቴትስ እዚህ የደረሰችው ኮስታሪካን አራት ለዜሮ ፣ ፓራጓይን አንድ ለዜሮ ፣ ኤኳዶርን ሁለት ለአንድ አሸንፋ ሲሆን ከምድቧ በስድስት ነጥብ መርታ ነው። ከዲምድብ በዘጠኝ ነጥብ በአንደኝነት የጨረሰችው አርጀንቲና ደግሞ ፓናማን አምስት ለዜሮ ቦሊቪያን 3 ለ0 ቬነዙዌላን 4 ለ1 አሸንፋ ነው። የዩናይትድ ስቴትስ ብሔራዊ ቡድን እርግጥ ለእግር ኳስ ስፖርት እንግዳ ብትሆንም አውሮፓዊ አሰልጣኝ ስላላት ጥሩ አቋም ላይ ትገኛለች። ያረቷታል። አርጀንቲናን የሚያህል ከባድ ሚዛን የማሸነፍ እድሏ ግን አይታየኝም። ወደ 2016 የአውሮፓ ዋንጫ ስንሸጋገር ትላንት አልቤንያ ሩማንያን አንድ ለ0 ስታሸንፍ፣ ስዊዘርላንድና አስተናጋጅ ፈረንሳይ እኩል 0 ለ0 ተለያይተዋል። ዛሬ የቢ ምድቦቹ ሩሲያ ከዌልስ ስሎቫኪያ ከእንግሊዝ ይጋጠማሉ። እንደገና ከነገ በስቲያ የሲና ዲ ምድቦች ይጫወታሉ። እንከታተላለን። ለሀገር ውስጥ የእግር ኳስ ስፖርትና ሌላም ዜና የአዲስ አበባው ዘጋቢ ገዛሀኝ ጽዮን መስቀል መስመር ላይ ይገኛል። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። ሀያ አራተኛው ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታ ውስጥ በአዲስ አበባና በክልል ከተማ ተካሂደዋል። ትናንት በአዲስ አበባ ስቴዲየም መከላከያ ከ የኢትዮጵያ ንግድ ባንክ አቻ አንድ ለአንድ ሲለያዩ ሳሙኤል ታዬ ለመከላከያ ዳኛቸው በቀለ ደግሞ ለኢትዮጵያ ንግድ ባንክ ጎሎቹን አስቆጥረዋል። ያገግባል ተብሎ የተጠበቀው ባለሜዳው ደደቢት አልተሳካለትም። በሲዳማ ቡና አንድ ለባዶ ተሸንፏል። አዳማ ከነማ በሜዳው ወላይታ ዲቻን አስተናግዶ ሶስት ለአንድ አሸንፎ ሸኝቶታል። የዚሁ የሀያ አራተኛው ሳምንት የውድድር አካል የሆነው አራት ጨዋታዎች በአዲስ አበባና በክልል ዛሬ ይካሄዳሉ። በቅጣት ምክንያት ውድድሩን በዝግ ስቴዲየም እንዲያደርግ የተወሰነበት ኢትዮጵያ ቡና ዛሬ በአበበ ቢቂላ ስቴዲየም ከድሬዳዋ ከነማ ጋር ይጫወታል። ተዛሪዎቹ አራት ጨዋታዎች አንዱ በአዲስ አበባ ስቴዲየም የሚደረገው የቅዱስ ጊዮርጊስና የዳሽን ቢራ ጨዋታ ሲሆን፣ ቅዱስ ጊዮርጊስ በዛሬው ጨዋታ አንድ ነጥብ ብቻ ማግኘት ከቻለ ዋንጫውን ለመቀዳጀት ያስችለዋል። በአንጻሩ ዳሽን ቢራ ደግሞ በወራጅነት ስጋት ውስጥ በመሆኑ ከተሸነፈ አበቃለ ወራጅነቱንም የሚያረጋግጥበት መጥፎ አጋጣሚ ይሆናል ማለት ነው። በማንኛውም ግን የጊዮርጊስ ክለብ ቤተሰቦችና ደጋፊዎች አስራ ሶስተኛውን የፕሪምየር ሊግ ዋንጫ የማንም ሳይሆን የእኛ የፋንጃው ነው ማለት ከጀመሩ ሳምንት አልፏቸዋል። የዛሬዎቹን ውጤቶች ሳይጨምር ቅዱስ ጊዮርጊስ በአርባ ስምንት ነጥብ ፕሪምየር ሊጉን ይመራል። አዳማ ከነማና ኢትዮጵያ ግን በስድስትና በአስራ ሁለት ነጥብ ሁለተኛና ሶስተኛ ናቸው። አንጋፋ በአስራ አራት በአራራቴን ኮኮጎላ ብነቱን አጠናክሮ ቀጥሏል። በሌላ በኩል ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ከሳምንት በፊት በአዲስ አበባ ስቴዲየም የተቀሰቀሰው ብጥብጥ መነሻው የኢትዮጵያ ቡና እግር ኳስ ክለብ እና የደጋፊዎቹ መሆኑን ሆኑን በመቀጠል የገንዘብና የገደብ ቅጣት ወስኗል። ፌዴሬሽኑ እንዳስታወቀው እግር ኳስ ክለቡ አምሳ ሺ ብር በክለቡ ፕሬዚዳንት ላይ ደግሞ አስራ አምስት ሺ ብር ቅጣት እንዲከፍሉ ሲደረግ በዕለቱ የተቋረጠው ጨዋታ በፎርፌ ለሐዋሳ ከነማ ሶስት ነጥብና ሶስት ጎል እንዲሰጥ ተወስኗል። ከዚሁ በተጨማሪም በዕለቱ የወደመው የፌዴሬሽን ንብረት ክለቡ እንዲሸፍንና ከአሁን በኋላ ተመሳሳይ ድርጊት ቢፈጸም ቡና ገበያ ላይ ከማናቸውም ውድድር እንደሚታገድ የገደብ ቅጣት ተጥሎበታል። በአትሌቲክስ ነክ ዜና የኢትዮጵያ አትሌቲክስ ፌዴሬሽንና አስር አባላት ያሉት የታላላቅ አትሌቶች ኮሚቴ ኦሎምፒክ ቡድኑን በጋራ ለማገዝ የሚያስችል የአሰራር መርህ መንገታቸውን በስፖርት ጋዜጠኞች በሰጡት መግለጫ አስታውቀዋል። ባሳለፍነው ሳምንት ተከታታይ ውይይት በማድረግ በፌዴሬሽኑ ተቀባይነት ማግኘቱን የፌዴሬሽኑ ፕሬዚደንት አቶ ያለባቸው ንጉሴ አባርተዋል። የአትሌቶች ኮሚቴ ሰብሳቢ አትሌት ኃይሌ ገብረስላሴና ምክትል ሰብሳቢው አትሌት ገብረ እግዚአብሔር ገብረ ማርያምን በጋራ ውይይቱ ቀዳሚ አድርጎ የተነጋገረበት አንገብጋቢ በሆነው በሪዮ ኦሎምፒክ ቡድን በስልጠናም ሆነ በስነ ልቦና በጋራ መስራት አትሌቶቹን መርዳት ነው ብለዋል። የአትሌቶች ማህበር ፕሬዚደንት አትሌት ስለሺ ስህን በበኩሉ እንደተናገረው ታላላቅ አትሌቶች ያገባናል ብለው ፌዴሬሽኑን ለማገዝ መቅረባቸው ተገቢና ኃላፊነታቸውንም በመወጣት እንደሆነ ጠቅሷል። ከኦሎምፒክ መልስም በፌዴሬሽኑም ሆነ በማህበሩ ያሉበትን የህግ ክፍተቶችና የአሰራር ድክመት እንዲሻሻል የእነ ኃይሌ የመገዛኝና የመገብረ ገብረ እግዚአብሔር ሚና ይበልጥ ይጠበቃል። ብለዋል አትሌት ስለፊትን ከጋዜጠኝነት ለቀረቡላቸው ጥያቄዎች የፌዴሬሽኑ ፕሬዚደንትና የአትሌቶች ተወካዮች ማብራሪያ ሰጥተዋል። በዛሬ በኛ በኩል ያለው ይኸው ነው። ሰለሞን አመሰግናለሁ። አመሰግናለሁ። ገዛኝ ጾም መስቀል ነበር። ከአዲስ አበባ በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰለሞን ኩሌ ነኝ። ሰላም፣ ደህና ቆዩኝ።